ተቃዋሚ ፓርቲ መሪዎች አመራር አባላት ለአቃቢ ሕግ በጽሁፍ የቀረበ አስተያየት ከማረሚያ ቤት እንዳይወጣ ታገደ። የፌዴራሉ ይግባኝ ሰሚ ፍርድ ቤት ዛሬ በዋለው ችሎት አስተያየቶቹ ምንም አይነት ለውጥ ሳይደረግባቸው እንዲቀርቡ በማዘዝ ተለዋጭ ቀጠሮ ሰጠ ይላል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት በበኩሉ እነ አቶ ዘላለም ወርቅ አገኘሁ ባቀረቧቸው ማመልከቻዎች ላይ ለመወሰን ተለዋጭ ቀጠሮ መስጠቱን ጠቅሶ መለስካቸው አምሀ ተከታዩን ዘገባ አድርሶናል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ሲል በሰጠው ትዕዛዝ መሰረት በዛሬው ችሎት ይጠበቅ የነበረው አምስቱም መልስ ሰጪዎች ማለትም እናቶ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃም ሰሎሞን አቃቢ ሕግ ከብሔራዊ መረጃና ደህንነት መስሪያ ቤት ባቀረበባቸው ማስረጃ ላይ አስተያየቶቻቸውን በጽሁፍ ለፍርድ ቤቱ ለማቅረብ ነበረ። ባለፈው ሳምንት ከእስር የተፈቱት የቀድሞ አንድነት አመራር አባል አቶ ሀብታሙ አያሌው በአቃቤ ሕግ ማስረጃ ላይ አስተያየታቸውን በስምንት ገጾች አካተው ያቀረቡ ሲሆን ሌላው ከእስር ተፈቺ አቶ አብርሃም ሰለሞን ግን ከእርሳቸው የሚጠበቅ መልስ ስላልነበረ ምንም ጽሁፍ አላቀረቡም። ከቃሊቲ ማረሚያ ቤት የሚመላለሱት የቀድሞው የአንድነት አመራር አባል አቶ ዳንኤል ሸበሺ የአረናው አቶ አብርሃ ደስታ እና የሰማያዊ ፓርቲ አቶ የሸዋስ አሰፋ በጽሑፍ ያዘጋጇቸው የራሳቸው አስተያየት ማቅረብ እንዳልቻሉ ለፍርድ ቤት ገልጸዋል። መልስ ሰጪዎቹ ለፍርድ ቤቱ እንዳስረዱት የማረሚያ ቤቱ አስተዳደር ከአስተያየት ጽሁፎቻችን ኢህአዴግ፣ ሰማያዊ ፓርቲ፣ የደህንነት መስሪያ ቤት እና የመሳሰሉ ስሞች ካልወጡ ወይንም ካልተሰረዙ በስተቀር ጽሁፎቹን እንዳይወጡ በማዘዙ ምክንያት ነው። ፍርድ ቤቱ የመልስ ሰጪዎቹን ማብራሪያ ካልዳመጠ በኋላ በቀረቡት አስተያየቶች ማንኛውንም የማስተካከል ሥራ ሊሰራ የሚችለው ፍርድ ቤቱ ብቻ እንደሆነ ገልጾ፣ ማረሚያ ቤቱ ይህ ሥራ ድርሻው አለመሆኑን ለተወካዩ ገልጾለታል። ስለ ሆነም፣ የመልስ ሰጪዎቹ አስተያየት ከማረሚያ ቤቱ ምንም አይነት ማስተካከያ ሳይደረግበት እንዲወጣ ትዕዛዝ ሰጥቷል። የካቲት 22 ቀን 208 ዓ ም መልስ ሰጪዎቹ የአስተያየት ጽሑፎቻቸውን ይዘው እንዲቀርቡም ተለዋጅ ቀጠሮ ሰጥቷል። ፍርድ ቤቱ በዚህ ዕለት በችሎት ይፋ እንዳደረገው የመልስ ሰጪዎቹን አስተያየቶችን ከተቀበለ በኋላ ሁለቱን ወገኖች እንደማያከራክር ገልጾ በቀጥታ ውሳኔው እንደሚሰጥ አስታውቋል። አቃቢ ሕግ እነዚህን ፍርድ ቤት በነጻ ያሰናበታቸውን አምስት ሰዎች በነዘላለም ወርቅ አገኘው ክስ መዝገብ በሽብር ወንጀል ክስ መስርቶባቸው ከአንድ ዓመት ተኩል በላይ በእስር ቤት መቆየታቸው ይታወሳል። በሌላ በኩል ደግሞ ከትናንት በስቲያ በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የቀረቡትን ነዘላለም ወርቅ አገኘው ዳኛ ባለመሟላቱ ምክንያት በተያያዘ ጉዳይ ላይ ብይን ለመስጠት ሳይችል ቀርቷል። አንደኛው ተከሳሽ አቶ ዘላለም ወርቅ አገኘሁ በዕለቱ ለፍርድ ቤቱ እንዳመለከቱት በምስክርነት እንዲቀርቡላቸው የጠየቁት አቶ አንዳርጋቸው ጽጌ በእስር በኢትዮጵያ ውስጥ እንዳሉ እየታወቀ እና ፍርድ ቤቱም ትዕዛዝ እየሰጠ እስከ ዛሬ እንዳልቀረቡ ገልጸዋል። ስለሆነም በምስክርነት የቆጠሯቸው መቅረብ እንደማይችሉ በማመን ከዚህ በኋላ በምስክርነት እንደማይፈልጓቸውና አቃቤ ሕግ ከሳቸው ጋር በማያያዝ ያቀረበባቸውን የክስ ጭብጥ እንዲሰረዝላቸው ጠይቀዋል። የቀሩት ተከሳሾች ማለትም እነ አቶ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ለጉና፣ ተስፋ የተፈሪ ምስክሮቻቸውን አሰምተው ያጠናቀቁ በመሆኑና አንደኛ ተከሳሽ በምስክርነት የቆጠሯቸው አቶ አንዳርጋቸው ጽጌ መቅረብ ስላልቻሉ የእነሱም ውሳኔ መጓተቱ ትክክል እንዳልሆነ አስረድተው አፋጣኝ ፍትህ እንዲሰጣቸው ጠይቀዋል። ፍርድ ቤቱም በዕለቱ ዳኞች አለመሟላታቸውን በማስታወስ በቀረቡት ማመልከቻዎችና እንዲሁም በዚሁ መዝገብ ቀደም ሲል ፍርድ ቤቱ በነጻ ካሰናበታቸው ተከሳሾች መካከል እና አቶ ዳንኤል ሽበሺ፣ አብርሃ ደስታ እና የሺዋስ አሰፋ ፍርድ ቤትን በመድፈር የተፈረደባቸው ፍርድ እጃቸው ከተያዘበት ጊዜ ጀምሮ ይቆጠር ወይስ ወንጀሉን ከፈጸሙበት ጊዜ ጀምሮ በሚለው ላይ ውሳኔ ለመስጠት ለካቲት አምስት ቀን 2008 ዓ.ም ተለዋጭ ቀጠሮ መስጠቱ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ God dies Ababa